ጥያቄ ሰባት እንግዳ ተቀባይነትንና እንግድነትን በተመለከተ ሊኖር የሚገባው ስነ ስርዓት ወይም አደብ እንዴት ነው? መልስ፣ አንደኛ በእንግድነት ለጋበዘኝ እቀበለዋለሁ። ሁለተኛ አንድን ሰው መጎብኘት ከፈለኩኝም ፈቃዳቸውን ጠይቄ ቀጠሮ ይይዛለሁ። ሶስተኛ ከመግባቴ በፊትም ፈቃድ ጠይቃለሁ። አራተኛ፣ ለጉብኝቴ አልዘገይም። አምስተኛ፣ የቤቱ አባላት ላይ ከማፍጠጥ ዓይኔን እገድባለሁ። ስድስተኛ፣ እንግድነት ሲመጣብኝም ፈገግታ በተሞላበት ፊትና በጥሩ የአቀባበል ቃላት መርጬ በማረ መልኩ እቀበላለሁ። ሰባተኛ፣ እንግዳይንም በተሻለ ቦታ ላይ እንዲቀመጥ አደርገዋለሁ። ስምንተኛ የሚበላና የሚጠጣ ነገር እንዲቋደስ አድርጌ አስተናግደዋለሁ።